ማህደረ ዜና የዛሬ ሦስት ዓመት ገደማ ነበር የኢትዮጵያ መንግሥት የአዲስ አበባና የኦሮሚያ ልዩ ዞን የተቀናጀ የጋራ ማስተር ፕላን ያለውን ዕቅድ ይፋ ያደረገው። ዕቅዱ በኦሮሚያ ልዩ ዞን ውስጥ ያሉ ስምንት ከተሞችን ከአዲስ አበባ ጋር በልማት ለማጣመር ያለመ ነው ስል መንግሥት አቋሙን ገልጾ ነበር። ይሁን እንጂ በስምንቱ ከተሞችም ሆነ በገጠራማ ቀበሌዎች የሚኖሩ ሕዝብ ጉዳዩ ላይ አልተወያየንም፣ በውሳኔው አልተሳተፍንም። ከዚህም በተጨማሪ እቅዱ በልማት ስም ገበሬውን ከእርሻ ማሳው፣ ከተሜውን ደግሞ ከይዞታው ያፈናቅላል፣ በሕዝቡ ባህል ቋንቋና አስተዳደር ላይ አሉታዊ ተጽዕኖ ያሳድራል የሚለው ስጋት ሕዝቡን ለተቃውሞ ማነሳሳቱን ብዙ ታዛቢዎች ይናገራሉ። አምቦ ከተማ ውስጥ የተጀመረው ተቃውሞ ወደ ሌሎች አካባቢዎችም ተዛምቶ እና በሌሎች ቅሬታዎችም ተጠናክሮ መላውን ኦሮሚያ፣ አማራ እና የደቡብ መስተዳደርን በከፊል አዳርሰዋል። በአብዛኛው ወጣቶችም በአደባባይ ያሰለፈውን ተቃውሞ ለማቆም የመንግስት ጸጥታ ኃይላት በወሰዱት እርምጃ በመቶዎች የሚቆጠሩ ተገለዋል። በሺህ የሚቆጠሩ ቆስለዋል፣ ተሰደዋል ወይም ታስረዋል። መንግስት ከኃይል እርምጃው በተጨማሪ የተቃውሞ መነሻ የሆነውን የአዲስ አበባና የኦሮሚያ ልዩ ዞን የተቀናጀ ማስተር ፕላን የተባለውን እቅድ መሰረዙን አስታውቆ ነበር። ይሁንና ከእቅዱ በተጨማሪም የሰብአዊ ዲሞክራሲያዊና አስተዳደራዊ ቅሬታዎችን ያነሳው ህዝብ በየአካባቢው የሚደረገው ተቃውሞ አልተገታም። ተቃውሞውንና ተቃዋሚዎችን ለማፈን የሚወሰደው የኃይል እርምጃ ባለፈው መስከረም ማብቂያ ከተራራው ጫፍ ስደርስ የኢትዮጵያ መንግስት ለስድስት ወር የሚዘልቅ የአስቸኳይ ጊዜ አዋጅ ደንግጎ የኃይል እርምጃውን በአዋጁ ህጋዊ ሽፋን አጠናክሮ ቀጥለዋል። በሚኒስትር ማዕረግ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ዶክተር ነገሪ ሌንጮ ለዶቸ ቬሌ በሰጡት መግለጫ የኢትዮጵያ መንግስት የአስቸኳይ ጊዜ አዋጁን የደነገገው ወዶ ወይም ፈልጎ ሳይሆን ሁኔታዎቹ አስገድዶት ነው ብለዋል። የአዋጁን አላማም እንደሚከተለው ይገልጹታል። ሁኔታዎች በምናይበት ጊዜ የህዝብ ጥቅምን ማዕከል አድርጎ ነው። ለየትኛውም አገር ህዝብ ሰላም በመጀመሪያ ደረጃ ከሚያስፈልጉት ውስጥ አንዱ ነው እና መረጋጋት እንዲኖርና ዜጋው በሰላም ወጥቶ መግባትና ስራው መስራት እንዲችል ተፈልጎ ነው ይ እየተደረገው ማለት ነው። የኢትዮጵያ ጠቅላይ ሚኒስትር አቶ ደሳለኝ ኃይለ ማርያም መንግስታቸው በአዋጁ አማካኝነት ሰላምና ማረጋጋት ማስፈኑን ጠቅሶ አዋጁን ለማንሳት ማቀዱን ይፋ አድርጎ ነበር። ሚኒስትሩ ዶክተር ነገሪ ሌንጮ አዋጁ በዚህን ቀን ልነሳ ይችላል ወይም ልራዘም ይችላል ብሎ ለመናገር ጥናት እየተካሄደ መሆኑን ነው የገለጹት። መንግስት አዋጁ ሰላምና ማረጋጋት አምጥቷል የሚለውን ለመታዘብና ነዋሪዎችን ለማናገር ከአዲስ አበባ በአራቱም አቅጣጫዎች ማለትም በአዳማ፣ በሰበታ፣ በስሉልታና በአምቦ መስመሮች ተንቀሳቅሼ ነበር። በተዘዋወርኩበት ጊዜና አካባቢ የመንገድ ላይ ተቃውሞ ወይም ተቃዋሚዎችን ለመበተን የጸጥታ ኃይላት መሳሪያ ትኩስ ባይኖርም ሰዎች አሁንም እየታሰሩ እንደሆነ፣ ሌሎች ሰብአዊ መብቶች ጥሰቶች እንደሚፈጽምባቸው ካነጋገርኳቸው ሰዎች መስማት ችያለሁ። ስሙ እንዳይጠቀስ የጠየቀ አንድ ወጣት የአምቦ ነዋሪ አዋጁ ማህበረሰቡን ውስጣዊ ሰላም ነፍጎታል ይላል። ሰላም በቦታው የለም። የአምቦ ከተማ ነዋሪዎች ውስጣቸው ተጎድቷል። ውስጣቸው እያለቀሰ ነው። በውሸት አረጋግተናል ይላሉ እንጂ አሁንም ጫናዎች አሉ። ከተሰጠው ሰዓት ውጭ መሄድ አትችልም። ከጥቂት ሰዎች ጋር ሆነ መቆም አትችልም። በሰዎች ውስጥ ፍርሃት አለ። ከመሸ ባውሬ መበላት እንዳለ አይነት ሰው የኮማንድ ፖስቱን እርምጃ በመፍራት በጊዜ እየገባ ይገኛል። በሰበታ ከተማ አግኝቼ ያነጋገርኳቸው እና በከብት ንግድ ስራ የተሰማሩት የአስቸኳይ ጊዜ አዋጁ ሰላም አስፍነዋል ለሚባለው እንደሚከተለው ይናገራሉ። የአስቸኳይ ጊዜ አዋጁ ሰላምን ቢያስገኝ በህግ አግባብ ዜጎች እየተበደሉ የሚገኙበት ሁኔታ አለ። ህጉ በአግባቡ እየተተረጎመ አይደለም። የህግ በላይነቱ አልታየበትም። የሚመለከታቸው እርምጃ ሊወሰድባቸው የሚገባ ሰላማዊ ዜጋ በመሰቃየት ይገኛል። ለምሳሌ ያህል ሙዚቃ ደመቅ ተብሎ ወጣቱ ትውልድ ለሶስት ወር ለአራት ወር ያለ ፍርድ ቤት ትዕዛዝ ወይም በጣቢያዎች እየተጉላሉ ይገኛሉ። ለአብነት ያህል ቦሌ ክፍለ ከተማ ላይ ያለው ወጣት የእናንተ ሚዲያ ሆኖ የሚመለከተው አካል ሄዶች ያደርግ ወጣቶች በግፍ ታስረው ይገኛሉ። አዲስ አበባ ከተማ ላይ ሁከት ያለመፈጠሩ ግልጽ ነው። ይሄ ሆኖ እያለ ሙዚቃ ማዳመጥ ዜግነት ይሄ ማዳመጥ ጆሮ መከለል ነው። ይሄ የህግ አፈጻጸሙና የህግ የበላይነቱ ያልታየበት ጊዜያዊ አዋጅ ምክንያት መበቂያ ወጣቱ የሆነበት ሁኔታ ይታያል። ይህ ሁኔታ ባለበት ሰላም ወደ ቦታው ተመልሷል ማለት ይቻላል ወይ? በማለት ሚኒስትሩን ዶክተር ነገሪ ሌንጮን ሲጠይቃቸው ችግሮች ቀጥለዋል ለሚባለው ነገር ምንም ችግር የለም ማለት አልችልም ሲሉ መልሶልኛል ምክንያቱም ይላሉ መቶ ሚሊዮን ሕዝብ ባለበት ሀገር ውስጥ የጸጥታ አካሉም ደግሞ በሺዎች ተሰማርቶ ባሉበት ሁኔታ አንድም ቦታ በአሰራር ላይ ችግር የለም ብለን መናገር አንችልም። ነገር ግን የተፈለገለት ዓላማ የዜጎችን ድህንነት ለመጠበቅ ነው። የጸጥታ አካሉም በዚህ በተሰጣቸው ተልእኮ ውስጥ ይህንን በሚፈጽሙበት ጊዜ አንዳንድ ሰዎች፣ አንዳንድ አካላት ስህተት የሚፈጥሩት አይጠፉም ብለን አንደመድምም። በሌላ በኩል ግን አስቸኳይ ጊዜ አዋጁ ጨርሶ መታወጅ አልነበረበትም የሚሉ አሉ። ማህበረሰቡ ያነሳቸው ጥያቄዎች በአገር አቀፍ ደረጃ አዋጅ ለማወጅ የሚያደርስ አይደለም በማለት የሚከራከሩም አሉ። ተቃዋሚው የፖለቲካ ፓርቲ የኦሮሞ ፌዴራሊስት ኮንግሬስ ኦፌኮ በበኩሉ መንግሥት የአስቸኳይ ጊዜ አዋጁን የደነገገው ለሚወሰደው የኃይል እርምጃ ሕጋዊ ሽፋን ለመስጠት እንጂ በኦሮሚያ ክልል አዋጁ ከታወጀ ቆይተዋል ይላል። የኦፌኮ ምክትል ሊቀመንበር አቶ ሙላቱ ገመቹ ጠመንጃ ወድሮ እዛ ቆመው እየጠበቀ ዛሬ ላለመሞት ዛሬ ለማደር ለነገ ፕሮብሌምን ታቆያል። ዛሬ ብጠፋ ነው ወይስ ዛሬ አድረህ ነገ ጥያቄን ብታመጣ ነው፣ የትኛው ነው የሚለውን ኦፕሽን ነው አሁን ህብረተሰቡ የወሰዱ። ምክንያቱም የጠየቃቸው መብቶች አልተመለሱለትም። ስላልተመለሱ አገር ሰላም ነው እንዴ? አገር ሰላም ነው የሚባለው ጠበንጃ ይዘን እዛ ውስጥ የማንዞር ከሆነ በየቦታው ሰው በሰላም ወጥቶ በሰላም የሚገባ ከሆነ በየቦታው አንተ ከዚህ ተነስተህ ካለ ጥበቃ ካለ ምንም ስጋት ሳይኖር የምትሄድበት አገር ሲመሰረት ነው መንግስት አለ የምትለው ይህ ከሌለ ሰላም የለም ሰላም የለም በየቦታው ወታደር ቆሞ ወታደር ቆሞ ይሄንን ጸጥታ ስላስከበረ ሰላም ወርዷል ሰራተኛው ደግሞ የት ይግባ እና ግባ ሲባል ይገባል ካልገባ ደሞዙን ያጣል ወይ ይታሰራል የፖለቲካ ድርጅቶች አንጃ ነህ ተብሎ ስለሚታሰር እንትን ነው አሁን ለምሳሌ ኦፊሻሊ በመንግስት ደረጃ ወደ ሀሺ ነው ሰው የታሰረው፣ ግን ሀሺ አይደለም። ኦፊሻሊ እነሱ ያመኑት ወደ ሰባ ሺህ የሚደርስ ኦሮሚያ ውስጥ አለ የታሰረ ህዝብ በጠቅላላ የከሌን ትደግፋለህ የከሌን እንደዚነ የድርጅትን እና ኦነግ ነው ምናምን በሚባል ሁናቴ ወጣቱ፣ አዛውንቱ፣ ሴቱ፣ ወንዱ መከራ እያየ ነው። በአሁኑ ጊዜ እስራት ላይ ነው ያለ ሰው እና ስለዚህ ይሄ በሆነበት አገር ሰላም ነው ብሎ መናገር እኔ አይታየኝም። በአስቸኳይ ጊዜ አዋጁ አፈጻጸም ወቅት የሚፈጸሙ የሰብአዊ መብት ጥሰቶች የሚያጣራ መርማሪ ቦርድ ማቋቋሙን መንግስት አስታውቆ ነበር። ተጠሪነቱ ለአገሪቱ ምክር ቤት የሆነው ቦርዱ በኦሮሚያ በአማራም ሆነ በሌሎች ችግር ባለባቸው ክልሎች ይፈጸማል የሚባለውን የሰብአዊ መብት ጥሰቶችን የመረመረበትን ዘገባ እስካሁን አላቀረበም። ሚኒስትሩም ዶክተር ነገሪ ሌንጮም ስለ አጣሪ ቦርዱ ስራ ምንም የደረሳቸው መረጃ እንደሌለ ይናገራሉ። አገሪቱን የሚመራው የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአደግ በአገሪቱ የተፈጠረው የፖለቲካ አለመረጋጋት የመልካም አስተዳደር እጦት እንደሆነ ጠቅሶ ከዚሁ ጋር ለወጣቶች የስራ እድል አለመፈጠሩን እንደ ዋነኛ ምክንያት ጠቅሶታል። በተለይ የመልካም አስተዳደር እጦትን ለማቃለል ገዢው ፓርቲ ከከፍተኛ እስከ ታችኛ የመንግስት ስልጣን ላይ ያሉ ባለስልጣናት ትልቅ ተሃድሶ እንዳደረገ ተናግረዋል። አቶ ሙላቱ ግን ይህ እርምጃ ጸበል ቀምሶ መመለስ ስሉ ይተቻሉ። ምክንያቱም ይላሉ በእኛ እይታ ይሄ ኢህአዴግ ጸበል ቀምሶ ብቻ የሚመለስ አይነት ሳይሆን ስርአቱ ራሱ ግንባታው ራሱ አሁን የያዘው ስርዓት ለዚህ ህዝብ ጠቀሜታ የለውም። ህዝብ የሚፈልገው የስርአት ለውጥ ነው። ስርዓቱ እስካልተለወጠ ድረስ አሁን አበበ እዛ ሙሰኛ ነው ተብሎ ወልደማርያም እንዛ ቢቀመጥ ስርአት ውስጥ ነው ያለሱ ምንም ይሄ ወንበሩ እናዛው አስቀምጦ ሰዎችን በመቀያየር የሚመጣ ለውጥ የለም። ለውጡ ህዝብ የጠየቃቸውን መብቶች መጠበቅ ነው። ለወጣቶች የሥራ ዕድል ለመፍጠር መንግሥት በአገር አቀፍ ደረጃ 10 ቢሊዮን ብር ፈንድ ማዘጋጀቱንም ባለፈው ጥቅምት አስታውቀዋል። በክልል ደረጃም ኦሮሚያ 66 ቢሊዮን ብር መመደቡ ተዘግቧል። የብሪታንያው አጥኚ ተቋም የቻታም ሃውስ አጥኚ ጄሰን ሞስሊ በኢትዮጵያ በየዓመቱ 600,000 ወጣቶች ስራ ፈላጊውን ማህበረሰብ እንደሚቀላቀሉ በጽሁፋቸው ይጠቅሳሉ። መንግስት ባለፉት አስር ዓመታት አገሪቱ ስላስመዘገበችው የኢኮኖሚ እድገት በሰፊው የሚናገረው በተጨባጭ ካለው የስራ እድል እውነታ ጋር አለመጣጣሙ ለወጣቱ ትውልድ ብዥታ መፍጠሩንም አጥኚው አብራርቶ፣ ይህም በወጣቱ ዘንድ ቅሬታን ኋላም ቁጣ ማስከተሉን ሞስሊ ገልጸዋል። ይህን ሀሳብ በከፊል የሚጋሩት ሚኒስትሩ ዶክተር ነገሪ ሌንጮ የስራ እድል ፈጠራ መንግስት ዛሬ ያሰበው ጉዳይ እንዳልሆነና እየተማረ ያለው ኃይል ከልማቱ ወይም ከኢኮኖሚ እድገቱ ጋር ተመጣጥነዋል ብሎ መናገር ይከብዳል ይላሉ። ይህ ስራ ፈጠራ የተፈለገበት ምክንያትም ይላሉ፣ አሁን እንግዲህ መንግስት ወጣቶች ስራ ውስጥ ገብቶ ራሳቸውን እንዲያሻሽሉ የተፈለገበት ዋናው ምክንያት ዛሬ የታሰበ ጉዳይ አይደለም። አንዳንዶች ምናልባት በቅርብ ጊዜ ከተደረገው ግርግር ጋር ያያይዙታል። እሱ ብቻ አይደለም። በአጠቃላይ መንግስት ራሱ ማለት ነው የሚከተለው ርዕዮተ ዓለም ልማታዊ ነው። ልማታዊ ስንል ደግሞ ህዝብ ነው፣ ዜጋ ነው። ልማት ያለበት ወጣቶች ደግሞ አንደኛ የትምህርት እድል እንዲያገኙ ተደርጎ በዩኒቨርሲቲ ደረጃ ይሁን በቴክኒክና ሙያ ይሁን የመማር የመሰልጠን እድል አግኝተዋል። ነገር ግን ደግሞ ኢኮኖሚው ወጣቶች በሚፈልጉት ደረጃ ስራውን የመፍጠር አቅም አግኝቶ ሁሉንም እኩል ተጠቃሚ እንደሆኑ ስላላደረገ መንግስት ልማታዊ መንግስት ገበያም ቢሆን ሁኔታዎችን አይቶ ጣልቃ የመግባት ዜጎቹም ደግሞ ተጠቃሚ እንዲሆኑ ማድረግ ያለበትን የማድረግ ይፈቅድለታል። በዛ መልኩ ነው ገንዘብ ለማደል አይደለም ለወጣቶች። የኦሮሞ ፌዴራሊስት ኮንግሬስ ምክትል ሊቀመንበር አቶ ሙላቱ ገመቹ ግን የሚኒስትሩ ምክንያት አይቀበሉትም። እኔ ስራ ለመፍጠር ሳይሆን ምንድን ነው የሚባለው ይሄ ውሃ የበላው ሰው አረፋ ይዛል። የዚህ አይነቱ ናቴ ነው የማየው። በዚህ ህዝብ ንቅናቄ ግራጁዌት አድርጎ በከፍተኛ ደረጃ የተመረቁ ተማሪዎች፣ ለስራ የደረሱ ወጣቶች የስራ እድል አልገጠማቸውም። አንደኛ ትምህርታችን ፕላንድ አይደለም። ለምን እንደምናሳልጥን ከየት እንዴት አድርገን እንደምናሰለጥን አናቅም። የፓርቲ ድጋፍ ያላቸው ተማሪዎች ገና ሲመረቁ እዛ ሌበል ይሆናሉ። ኤቢሲ ዲ ያገኘ ግራጁዌት ቢያረግም ስራ ውስጥ አይገባም። አሁን እነዛ መርጀናላይዝድ የሆኑት በዙ እና አሁን በዚህ በንቅናቄ ውስጥ አብዛኛውን የተሳተፈ ወጣት ነው። ኢህአዲግ ያንን ኮንትሮል ለማድረግ አልቻለም። ይሄ ስራ በኢትዮጵያዊነቱ እንትን ተደርጎ አይደለም የሚሰጠው፣ ለኢህአዲግ በሚያሳየው አሁን ይሄ አስር ቢሊዮን ተመደበ የተባለው ነገር የእሳት ማጥፋት ስራ ነው። ወጣቶችስ ምን ይላሉ? አለም ሙልሳ ይባላል የሰበታ ከተማ ነዋሪ ሲሆን በባጃጅ አሽከርካሪነት ይተዳደራል አሁን መንግስት የያዘው የስራ እድል ፈጠራ እቅድ አካል መሆን እንደሚፈልገው ይናገራል ግን ችግር የምለው አለ እቅዱ እንደ እቅድ ጥሩ ነው የሚደገፍ ነገር ነው ግን የሚወጡ መስፈርቶች አሉ እነኛ መስፈርቶች ወጣቱን ያማከለ መሆን አለበት። የሀገሪቷ ነባራዊ ሁኔታ የህዝቡ ወጣቱን ያለው ነገር ምንትን ማለት አለበት። ከዛ ባለፈ ግን መስፈርቶቹ መቀነስ አለባቸው። ለምሳሌ ብር መንግስት ሊለቀለቅ ሲፈልግ ወይ ካርታ ወይ የሆነ ነገር ይባላል። ያ ነገር ከሌለ ደግሞ እንትን ማድረግ ስለማትችል የሚያወጣቸው ክራይቴሪያዎች እኛን ያማከለ፣ ወጣቱን ያማከለ ቢሆን አሪፍ ነው። በአምቦ ከተማ ነዋሪ የሆኑ ሁለት ወጣቶች ግን ስለ ስራ ፈጠራ ከመናገር በፊት የአካባቢው ሰላም ይቀድማል ይላሉ። አዎ፣ ስራ አጥነት አለ። ስራ አጥነቱ እነሱ የሚያካሂዱት የፖለቲካና የትምህርት ስርዓት ውጤት ነው። ሰላም ያለው ሰው ያለውን ነገር ሰርቶ ይበላል። ስራ ያለውም ስራ የሌለውም እየተገደለ ነው። ስራ አጡ ነው ሁከት የሚያነሳው ካሉ፣ ይህ ትክክል አይደለም። አሁን ይሄ የስራ እድል ፈጠራ የሚባለው አስቸጋሪ ነገር ነው። የሚፈጠር ስራ የለም ስራ ያጣም በተቻለው አቅም እንደምንም ይተዳደራል ስለዚህ ዋነኛው ነገር የስራ ጉዳይ ሳይሆን ህዝቡ እናንተን አንፈልግም ነው የሚለው ህዝቡ የሚፈልገው ሰላም ነው የኢትዮጵያ መንግስት የአስቸኳይ ጊዜ አዋጁን ካወጀ በኋላ ካሰራቸው በርካታ ወጣቶች ከ11ሺህ የሚበልጡ ባለፈው ሐሙስ ነፃ አድርጎታል። እኚህ እስረኞች በተለቀቁበት ወቅት በስፍራው የተገኙት የኦሮሚያ ክልል የስራ ዕድል ፈጠራና የምግብ ዋስትና ቢሮ ኃላፊ አቶ አወል አብዲ እስረኞቹ ወደ አካባቢያቸው ሲመለሱ በግብርና በማኑፋክቸሪንግ በማዕድን፣ በንግድና አገልግሎት ዘርፍ ስራ ለማስያዝ የክልሉ መንግስት ዝግጅት እያደረገ እንደሚገኝ ተናግረዋል። ለወጣቶቹ ጥያቄ የስራ እድል ፈጠራው መልስ ሲሆን ወይስ የአካባቢያቸው ሰላም መርጋ ዮናስ ነኝ። ቸር ያሰማን።